የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች መጪው አዲስ ዓመት የሀገር ሰላም አንድነትና ሉዓላዊነት የሚጠበቅበት ዓመት እንዲሆን የአምስት ቀናት የጸሎትና የምህላ ጊዜ አወጁ። ለይቅርታና ለእርቅ የሚበጁ ነጻ መድረቦችን እንዲያዘጋጁም የፌዴራል መንግስቱን ከፍተኛ ባለስልጣናት አሳሰቡ። ወዳጅና አጋር ሀገሮች ሰብአዊ እርዳታቸውን እንዲቀጥሉ ጠይቀው የሀገር ሉዓላዊነትን ከሚጥስና የሕዝብን ክብር ከማይመጥን ተግባር እንዲቆጠቡም አሳሰቡ። ይህንንም ዘገባ የሚያስደምጠን መለስካቸው አማህ ነው። የሃይማኖት ተቋማቱ ጉባኤ የበላይ ጠባቂ አባቶች በአንድነት ያወጡት መግለጫ እንደሆነ በተገለጸው ጽሑፍ እንደተመለከተው በአመቱ የታዩት ክፋቶችና ሀገራዊ ተግዳሮቶች አብቅተው አዲሱ የ2014 ዓ ም የሀገራችን ሉዓላዊ ክብሯ የተጠበቀበት የኢትዮጵያውያን ሰላምና አንድነት የተጠናከረበት እንዲሆን ሲሉ ጽኑ ተስፋቸውንና የአዲስ ዓመት ምኞታቸውን ገልጸዋል። የሃይማኖት አባቶቹ አክለው የላቀ በጎነትና መልካምነት ለሀገር ሰላም፣ አንድነት፣ ሉዓላዊነትና ክብር በሚል መሪ ቃል ከጳጉሜ አንድ እስከ አምስት ያሉትን ቀናት ልዩ አገር አቀፍ የጸሎትና የምህላ ቀናት እንዲሆኑ በሀገርም በውጭም ለሚኖሩ ሁሉም ኢትዮጵያውያን አማኞች እንደየእምነታቸው ሥርዓት ወደ ፈጣሪያቸው አጥብቀው እንዲጸልዩ ጥሪያቸውን አቅርበዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ እኛ የሃይማኖት አባቶች የፈጣሪን ረድኤትና አጋዥነት ከልብ በመሻት ወደ ፈጣሪያችን ከመጮ ከመጣራትና ከማልቀስ ሌላ ምንም ዓይነት ሥጋዊ መሣሪያ የሌለም በመሆኑና ይህንንም ለፈጣሪያችን በፍጹም መታመንና መተማመን ካደረግነው ፈጣሪያችን እንደሚሰማን በእርግጥ ስለምናምንና ይህንን ስለምናስተምር በሀገር ውስጥም ይሁን ከሀገር ውጭ የምትኖሩ ኢትዮጵያውያን ሁላችሁም ከጳጉሜ አንድ እስከ አምስት ቀን ሁለት ሺ አስራ ሶስት ዓመተ ምሕረት ሀገር አቀፍ ልዩ የጸሎት መርሃ ግብር ያወጅን መሆኑን እየገለጽን በቀናቱ ሁሉም እንደየእምነት ሥርዓታችሁ ስለ ሀገራችን እና ስለ ወገኖቻችን አጥብቃችሁ እንድትጸልዩ ምህላ እንድታደርጉ በአጽንኦት እየጠየቅን በተለይም ጳጉሜ አንድ ቀን ሰኞ ከጸሎቱ በተጨማሪ ልዩ ጾምን በመጾም ሁላችሁም በጸሎት እንድትበረቱ በፈጣሪ ስም እንጠይቃለን። ኢትዮጵያውያን የማይሻርና የማይናወጥ ለዘመናት የቆየ ጠንካራ የጋራ ማንነት ያላቸው ሕዝብ መሆናቸውን የሚናገረው ይህ መግለጫ የህዝቡ የጋራ ማንነትም የታነጸውና የተዋቀረው በሃይማኖታዊ አስተምህሮና በጠንካራ ሀገራዊ ሉዓላዊነት ክብርና ለዚሁም ሲባል በፍቅር በተከፈለ የደም መሥዋዕትነት ስለሆነ በቀላሉ የሚናድ አይደለም ይላል። ይህም አንድነትና ሉዓላዊነት ተጠብቆ እንዲዘልቅ በሰላምና በመከባበር ህዝቡ እንዲኖር አባቶቹ ጥሪ አቅርበዋል። አሁን በትግራይ ለተቀሰቀሰውም ጦርነት መፍትሔ ሀገራዊ መግባባትን መፍጠር አስፈላጊ መሆኑን በማመልከት ማሳሰቢያቸውን ለፌዴራሉ ባለስልጣናት ሰንዝረዋል። የተከበራችሁና የተወደዳችሁ የፌዴራል መንግስት ከፍተኛ ባለስልጣናት መንግስት ሰኔ 21 ቀን 2013 ዓ.ም በትግራይ አካባቢ የነበረውን የጦርነት ሁኔታ እንዲያበቃ የተናጠል የተኩስ አቁም በማወጅ ለሰላም ያለውን ፍላጎትና ዝግጁነት በተግባር ያሳየበት መሆኑንና እንደ መንግስትም ኃላፊነቱን ለመወጣት የወሰደው አቋም የሚደነቅ ነው። ስለሆነም ዛሬም ሰላምን በማስቀደም መርህንና ሕጋዊ አሰራርን በከፍተኛ ዲሲፕሊን እንዲረጋገጥ ፍትሕ ሳይጓደል ሕግና ስርዓት እንዲጠበቅ መንግሥታዊ ኃላፊነታችሁ እንድትወጡ በአጽንኦት እንጠይቃለን። በተጨማሪም ሀገራዊ መግባባትን በማጎልበት የሁሉንም ወገን ሐሳብና አመለካከት ያለምንም አድሎ የሚያስተናግዱ ነፃና ግልጽ የውይይት መድረኮች በማመቻቸት በመካከላችሁ ፍጹም መከባበር፣ ይቅርታና እውነተኛ ዕርቅ በማድረግ ኢትዮጵያ እንድታሻግሩ ከልብ እናሳስባለን። እኛም ፈጣሪ የረዳችሁ ዘንድ ከልብ እንጸልያለን። ለተለያዩ የኢትዮጵያ ማኅበረሰቦችም የአባቶቹ መግለጫ ጥሪዎችን ያቀርባል። ለዲፕሎማቲክ ማኅበረሰቡና ለውጭ ሀገር መንግሥታትም እንደዚሁ። የተወደዳችሁ የዲፕሎማቲክ ማኅበረሰብ አባላትና የውጭ አገራት መንግስታት፣ አሁን ላይ በሀገራችን የተፈጠረው ችግር በሰላም እንዲፈታ አዎንታዊና ገንቢ ጥረት ለምታደርጉ ወዳጅና አጋር ሀገራት የኢትዮጵያ የሃይማኖት ተቋማት የበላይ አባቶች እያመሰገን በቀጣይም አስፈላጊ የሆኑ የሰብአዊ ድጋፎቻቸውንና ገንቢ ጥረታቸውን ተጠናክሮ እንዲቀጥል እንጠይቃለን። ሆኖም ወቅታዊ ሀገራዊ ችግሩን ከሚገባው በላይ በማስፋትና በመለጠጥ ሚዛኑን ባልጠበቀ መልኩ የሀገራችን ሉዓላዊነትና ክብር በማይመጥን ደረጃ የሚደረጉ ማናቸውም አሉታዊ እንቅስቃሴዎች ፍትህን የማያስጠብቁ መሆናቸውን አውቃችሁ እንዲህ አይነቱ የሀገር ሉዓላዊነት የሚጥስ የሕዝብን ክብር የማይመጥን ተግባር የማንቀበልና የምናወግዝ መሆኑን ተገንዝባችሁ ጥንቃቄ እንድታደርጉ እናሳስባል በመጨረሻም በየትኛውም ቦታ ስለ ሕዝብ እንታገላለን የሚሉ ሁሉ ሰብአዊነትን እንዲያከብሩ ንጹሐንን በፍጹም ኢላማ እንዳያደርጉ ለአንዱ ወገን እንታገላለን በማለት ሌላውን ወገን መጉዳትና ለጥቃት ማጋለጥ እንደሌለባቸው በተጨማሪም ለዘመናት ተጠብቀው በኖሩ ቤተ እምነቶችና የታሪክ ቅርሶች የተሰነዘረውን ጥቃት እንደሚያወግዙ የኢትዮጵያ የሃይማኖት ተቋማት ጉባኤ መግለጫ ይናገራል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ God this